ita mera እስመኪያከ ተወከልኩ እስመኪያከ ተወከልኩ እስመኪያከ ተወከልኩ እግዚኦ ምርሃኒ እግዚኦ ፍኖተ ምርሃኒ እግዚኦ ምርሃኒ مرحى جيوم فين وام فن وات انت